በቄለም ወለጋ ዞን ጊዳሚ ከተማ ባለፈው ቅዳሜ ከምሽቱ ሁለት ሰዓት አካባቢ በከተማው በተቀሰቀሰው ግጭት የሁለት ሰዎች ህይወት ማለፉን የጊዳሚ ወረዳ አስተዳደር ገልጸዋል። ግጭት በተቀሰቀሰው ባልታወቁ ሰዎች በመከላከያ ሰራዊት ላይ ቦምብ በመወርወሩ እና ተኩስ በመከፈቱ መሆኑንም የጊዳሚ ወረዳ አስተዳደር የሆኑት አቶ ደሳሌቱ ጁባ በስልክ ተናግረዋል። የተገደሉ ሰዎችም የከተማ ነዋሪዎች ሲሆኑ ከመካከላቸውም አንዱ በንግድ ስራ የሚተዳደሩ ናቸው ተብሏል። መስከረም ሶስት ሁለት ሺህ አስራ ሁለት ነው። እዛ ግዳሜ ከተማ ዝ ዘረባ እንዲቀበለ ማታ የመንግስት ፀጥታውን ፖሊስ ልዩ ኃይል እና መከላከያ የከተማን ፓትሮል ወይም ከተማን ለመጠበቅ ወደ ስራ እየወጡ ነበረ። ወደ ከተማ እየሄዱ ያሉት በዛ መሀል ከደ ሁለት ሰዓት ከ ሩብ ላይ ጀምሮ እንትና ነበረ፣ የሆነ ቦምብ ወረወራ ነበረ። ቦምቡን ደሞ የወረወረው የተኛ አካል እንደሆነ አይታወቅም። የተወረብረበት ግን የመንግስት አካል ላይ ነው። ቦምቡ እንደተወረወረ ደግሞ ቶክስም ቀጥሎ ነበረ። በእኛ በኩልም መልስ ሰጥቶ ነበረ ማለት ነው። በመንግስት በኩልም መልስ ሰጥቶታል። ስለዚህ ቦምብ ነው ማለት ነው። መጀመሪያ ማንነቱ የማይታወቅ ሰው ላይ ነው ቦምብ የተወረወረው። ቅዳሜ ዜሮ አንድ ነዋሪ ናቸው። አንዱ ነጋሽፋ የምባል በጣም ታዋቂ ሰው ነው። አንዱ ደግሞ የአይቆብ ቶላ የምባል ነው። እሱም እዛ አካባቢ ነው የሚኖረው። እንግዲህ ይሄ ነገር የወበ ነጋሽ ቤት አካባቢ ነው ቦምቡ አጋጣሚ እንደተወረ የተወረወረው ወገንም በጠላቲውን እንግዲህ በሁለቱ አንድ ነው ማለት ነው። እንግዲህ ጥይት ሰውን ስመታ ያመርቶ አይደለም የሚመጣው ግን እዛ አካባቢ የነበረው ተኩስ ነበረ። ቤታቸው አካባቢ በከተማው የነበረው ጥቃት የተፈጸመው በመንግስት ጸጥታ ኃይሎች መሆኑን የአካባቢ ነዋሪዎች ይገልጻሉ። የወረዳው አስተዳደር እንደሚሉት ደግሞ በወቅቱ በመከላከያ ሰራዊት እና በታጣቂዎች መካከል የተኩስ ልውውጥ ስለነበር ሰዎቹ በማን እንደተገደሉ ለማወቅ አልተቻለም ብሏል። ባለው መረጃ ምን እንደሆነ በደንብ አልተጣራም። ሰዎቹ ግን በዛ መሀል ነው። este tot cu tot avem gata እስካሁን በግድያውም ሆነ ቦምብ ወርውሯል ከተባሉት አካላት እየተያዘ የለም። ከዚህም በተጨማሪ ከትናንት በስቲያ በምዕራብ ወለጋ የጉሊሶ ከተማ ከንቲባ የነበሩት አቶ አበበ ተካልኝ ባልታወቁ ሰዎች መገደላቸውን የወረዳው አስተዳደርና ጸጥታ ዘርፍ ጽሕፈት ቤት አስታውቋል። ከንቲባው ከምሽቱ አራት ሰዓት አካባቢ ብዙ ቁጥር ባላቸው ሲቪል በለበሱ ግለሰቦች መገደላቸውን የጉሊሶ ወረዳ አስተዳደር ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋዬ ልኪሳ በስልክ አብራርተዋል። ከንቲባው የሚኖሩት ከከተማው ራቅ ባለ አካባቢ ስለነ ነበር፣ ጥቃት አድራሾችን በቀላሉ ለመለየት እና ወደ ህግ ለማቅረብ በወቅቱ አልተቻለም ብሏል። እሱ ቤቱ ነው የሞት ቤቱ። ቤተሰቡ ምንም አናውቅም፣ ሲቪል ለብሰው ነው የመጡ አሉ። አንድ ላፕቶፕ አሉ። እሱ በሁለቱም አካባቢዎች በተፈጠረው ጥቃትና ግድያ የተሳተፉ አካላት ለህግ ለማቅረብ እያጣራን ነው ከማለት ውጭም እስካሁን የተያዘም ሆነ ለህግ የቀረበ ተጠርጣሪ ለመኖሩን ገልጾልኛል። ባለፈው ነሐሴ ወር መጨረሻ የኦሮሚያ ክልል መንግስት ይፋ ባደረገው መግለጫ መሰረት በ2012 ዓ ም በክልሉ ውስጥ በህገወጥ መንገድ ታጥቆ የሚንቀሳቀስ ኃይል እንዳይኖር ለማድረግ እንሰራለን ማለቱ ይታወሳል። ለዲደብሊው ዘገባ ነጋሳ ደሳለኝ 跟阿叔说。